ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የምንመለከተው የኦርቶዶክስ አገር መሪዎች በዛት ከሃይማኖቱ ጋር በጋራ ሲንቀሳቀሱ ስለነበረ ተጽዕኖዎች ነበሩ። ይሄ ግልጽ ነገሮች ናቸው እነዛ ሰ በሂደት ግን እየተቀየሩ መጥተው እዚህ ደረጃ ላይ ደርሰናል። ስለዚህ አሁን በሀያ አንደኛው ክፍለ ዘመን በምን አይነት ሁኔታ ማሰብ መቻል አለብን የሚለውን የጋራ ኃላፊነት አለብን። ሃይማኖት የግል ነው፣ ሀገር የጋራ ነው። በጠቅላይ ቤተ ክህነት ጽሕፈት ቤት የውጭ ጉዳይ መምሪያ ዋና ኃላፊና ና እንዲሁም በቅድስት ስላሴ ዩኒቨርሲቲ መምህር ዳንኤል ሰይፈ ሚካኤል እና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የቦርዱ ዋና ጸሐፊ ሀጂ ከማል ሀሩን ናቸው። ለጥያቄው መልስ በተሰኘው ዝግጅታችን ከአድማጮች ለሚቀርቡ ጥያቄዎች መልስ ይሰጣሉ። ዘወትር በየሳምንቱ በዚህን ሰዓት የሳምንቱን ምርጥ ምርጥ የእንግሊዝኛ ዜማዎች እያቀናበረ የሚያቀርበው ደሳለኝ መኮንንም ለሳምንቱ የረፍት ቀናት ጊዜው ያሰናዳውን የሙዚቃ ቃና ስንቆች ይዘው በመጠባበቅ ላይ ነው። ሰላም ጤና ስጥልኝ። እንደምናመሻችሁ ክብራትና ክቡራን አድማጮቻችን ከቅዳሜ ጥር 9 2012 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ ፕሮግራማችንን ይመራልናል። አሁን ወደ ቀዳሚው የሰዓቱ የዓለም ዜና ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ኒክ ኢቫኖፍ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። ጎንደር ላይ በሚከበረው የጥምቀት ክብረ በዓል ወቅት የሽብር ጥቃት ለማድረስ ሲዘጋጁ ነበር ያላቸውን ሁለት ሰዎች በቁጥጥር ስር መዋሉን ብሔራዊ የመረጃና ደህንነት ኤጀንሲ አስታውቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የብሔራዊ መረጃና ደህንነት አገልግሎት ከሀገር መከላከያ ሰራዊትና ከአማራ ክልል የጸጥታ ኃይሎች እንዲሁም ከሕብረተሰቡ ጋር በመሆን በጎንደር ከተማ በሚከበረው የጥምቀት በዓል ላይ ከፍተኛ ፍንዳታ ለመፈጸም የሽብር ተልኮ ተቀብሏል ያላቸውን ሁለት ግለሰቦች ከአራት ኤፍ ዋን ቦምብና ከሁለት መቶ ጥይቶች ጋር በቁጥጥር ስር መዋሉን ትላንት ማምሻውን ለሀገር ውስጥ ሚዲያዎች ገልጿል። የብሔራዊ መረጃና ደህንነት አገልግሎት የጥፋት ኃይሎች ያላቸውን ግለሰቦች ያሰማራቸውን አካል በቅርቡ ይፋ እንደሚያደርግ የጠቆመ ሲሆን አደጋውን ቢያደርሱ ጠቀም ያለ ገንዘብና በአዲስ አበባ ከተማ ቤት እንደሚሰጣቸው ቃል እንደተገባላቸው ማረጋገጡንም ጠቁሟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህርዳር አመሰግናለሁኝ አስቴር። ተጨማሪ መረጃ እንደደረሰን እናቀርባለን። እንዲሁም ማህበራዊ መገናኛዎቻችን እንድትከታተሉ እንጋብዛለን። የሊቢያን የግጭት ቀውስ ለማስቆምና ወደ እርቅ ለመመለስ መንገድ ይጠርጋል የተባለ ዓለም አቀፍ ጉባኤ ጀርመን ዋና ከተማ በርሊን ውስጥ ነገ ይከፈታል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የእንግሊዝ የፈረንሳይ የጀርመን መሪዎች እንዲሁም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በጉባኤው ላይ እንደሚገኙ ተገልጿል ባለፈው ሚያዚያ በአገረሸው ውጊያ ምክንያት የተስተጓጎለውን የሰላምና እርቅ ሂደት ለማስቀጠል በተጠራው በነገው ጉባኤ ላይ ዓለም አቀፍ እውቅና ያለው የትሪፖሊ መንግስት ጠቅላይ ሚኒስትር ፋየዝ አል ሰራጅና አማጺው ጀኔራል ካሊፋ ሀፍታር እንዲገኙ ተጋብዘዋል። በዚህ ሳምንት የተደረሰውን ተኩስ የማቆም ስምምነት ለማጠናከርም የመንግስታቱ ድርጅት እንደሚጥር ተገልጿል። በሌላ በኩል ግን የዛሬ ዘጠኝ ዓመት በመንግስታቱ ድርጅት የተጣለውን የጦር መሳሪያ ማዕቀብ እየጣሱ ወደ ሊቢያ ትጥቅ የሚያስገቡ ሀገሮች ለሰላሙ ፈጥኖ መደረስ እንቅፋት እየሆኑ መሆናቸው ተገልጿል። የመንግስታቱ ድርጅት የሊቢያ ልዑክ ጋሳን ሳላሜ በጣልቃ ገብነት በሚከሰሱት ቱርክን፣ ግብፅን፣ የተባበሩት አረብ ኤሚሬቶችና ሩሲያን በመሳሰሉ ሀገሮች ላይ ቁጣ አዘል መልእክት አሰምተዋል። ከሊቢያ መከራ ውስጥ እጃችሁን አውጡ ብለዋል። ኢራን፣ ኢራቅ ውስጥ በሚገኙ ሁለት ወታደራዊ መደቦች ላይ ካደረሰችው የሚሳኤል ድብደባ ጋር በተያያዘ አስራ አንድ የአሜሪካ ወታደሮች የጭንቅላት ግጭትና መናጋት እንደደረሰባቸውና ሕክምና እንደተደረገላቸው ተዘገበ። ዩናይትድ ስቴትስ ባግዳድ አቅራቢያ ስለገደለቻቸው የጦር አዛዥ ዋና ጀኔራል ቃሲም ሱሌማኒ በቀል አሜሪካውያን ወታደሮች ሰፍረው የሚገኙባቸውን ዋና ከተማይቱ አጠገብና ኢርቢል ውስጥ የሚገኙ ሁለት መደቦችን ኢራን በተምዘግዛጊ ሚሳይል መደብደቧ ይታወሳል። በድብደባው የተገደለ ወታደር ባይኖርም በአልአሳድ መደብ ላይ በነበረው ፍንዳታ ብርታት ምክንያት የጭንቅላት መናጋት ያጋጠማቸው ብዙ ወታደሮች እንዳሉና ለብዙዎቹ አሁንም ምርመራ እየተደረገ መሆኑን የማዕከላዊ እዙ ቃል አቅባይ ሻምበል ቢል እርባን ተናግረዋል። ስምንቱ ጀርመን ውስጥ ሕክምና እየተከታተሉ ሲሆን፣ ሶስቱ ወደ ኩዌት መወሰዳቸው ታውቋል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዜና ነው እያደመጣችሁ ያላችሁት። የዩናይትድ ስቴትስን የጦር መሳሪያ ወጪ ንግድ በሃያ ከመቶ ሊያሳድግ የሚችል መመሪያ ከትራምፕ አስተዳደር ትናንት ወጥቷል። መሳሪያዎቹ የነፍስ ወከፍ ጠመንጃና፣ ሽጉጦች፣ ጥይቶችና መለዋወጫዎችን የሚያካትቱ እንደሚሆኑ ተገልጿል። ይህ ከአስር ዓመታት በላይ ለዘለቀ ጊዜ ሲያጨቃጭቅ የቆየ እርምጃ የጦር መሳሪያ ሽያጩን ቁጥጥር ስልጣን ከውጭ ጉዳይ መስሪያ ቤቱ የንግድ ፈቃድ በቀላሉ ማውጣት ወደሚቻልበት ወደ ንግድ ሚኒስቴር እንዲዛወድ አድርጓል። በሌላ በኩል ደግሞ ሩሲያ በዓለም ዙሪያ የምታካሄደውን የጦር መሳሪያ ሽያጭ በከፍተኛ ፍጥነትና ስፋት እያጠናከረች መሆኑ ተዘግቧል። ክራስናያ ዝቬዝዳ ወይም ቀይ ኮከብ የሚባለው የጦሩ ጋዜጣ ባወጣው መረጃ ሩሲያ ባለፉት አምስት ዓመታት ውስጥ ከሰላሳ ዘጠኝ ሀገሮች ጋር የጦር ትብብር ውሎችን መፈረሟን ዘግቧል። የሚበዙት ምስራቅ እስያ ሀገሮች ናቸው። ለዜና የተያዘው ጊዜ አበቃ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ንጉሱ ታምሬ ነው። አሁን በቀጥታ ወደ ቀዳሚው ለጥያቄው መልስ የዛሬው የጥያቄው መልስ ዝግጅት ከክርስትናና ከእስልምና ቤተ እምነቶች ጉዳይ ጋር የተያያዘ ነው። ባለፉት ጥቂት ዓመታት ውስጥ ኢትዮጵያ ውስጥ በተለያዩ እምነት ተቋማትና የእምነት ተከታዮች ላይ የደረሱ ጥቃቶችንና ተጽዕኖችን ስንዘግብ መቆየታችን ይታወሳል። ኢትዮጵያ ከፍተኛ ግምት የሚሰጣቸው በርካታ ታላላቅ አገራዊ ክንዋኔዎች የሚጠብቋት አገር እንደመሆኗ በአገሪቱ የሚፈጠሩ ፖለቲካዊና ሌሎች ውዝግቦች የሚከሰቱት ፈተና ወደ ቤተ እምነቶች እንዳይሻገርና ከዚህ ቀደም የደረሱትን የመሳሰሉ ጥፋቶች ደግሞ እንዳይከሰቱ ቤተ እምነቶች ውስጣዊ አንድነታቸውን ጠብቀው ታሪካዊና ተቋማዊ ኃላፊነታቸውን እንዴት መወጣት አለባቸው በሚል መነሻ ሀሳብ ከአድማጮች ለቀረቡ ጥያቄዎች መልስ እንዲሰጡ ሁለት እንግዶች ለውይይት ተጋብዘዋል። እንግዶቹን ያወያየችው ጽዮን ግርማ ናት። በቀጥታ ወደ ዝግጅቱ በጣም እናመሰግናለን። አሁን ወደ ውይይታችን እንገባለን። ለጥያቄው መልስ ለዛሬው ለውይይት ርዕስ የያዝ ነው የክርስትናና የእስልምና አብያተ እምነቶች ከወቅታዊ ሀገራዊ ክንውኖች አንጻር የሚል ርዕስ ያለው ነው። ኢትዮጵያ ውስጥ ባለፉት ጥቂት ዓመታት በተለያዩ እምነት ተቋማትና የእምነት ተከታዮች ላይ ብዙ ተጽዕኖዎችና ጥቃቶች ሲደርሱ እንደነበር ስንዘግብ መቆየታችን ይታወሳል። ማለታችን ለምሳሌ በክርስትና እምነት ተከታዮች በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናንና በቤተ ክርስቲያን ላይ የተሰነዘሩ ጥቃቶች፣ የቤተ ክርስቲያን መቃጠሎች፣ የምእመናን መገደል ይጠቀሳል። እንዲሁም በተመሳሳይ በኢትዮጵያ እስልምና እምነት ተከታዮች ላይ የመስጅዶች መቃጠል እንደዚሁም ተመሳሳይ ጥቃቶች መድረስ ናቸው። ይሄ አሁን ለጊዜው የተገታ ይመስላል። ባለፉት ሁለት ሳምንታት በተለይ በሞጣ ከደረሰው የመስጅድ ቃጠሎ በኋላ ቀዝቀዝ ያለ ሁኔታ ያለ ይመስላል። ነገር ግን ኢትዮጵያ ውጤታቸው ተገማች ያልሆኑ በርካታ ትልልቅ አገራዊ ክንዋኔዎች ከፊቷ ይጠብቋታል። ይህም ማለት እንደ ምርጫ፣ የህዝብ ቆጠራ ያሉ ትልልቅ ህዝብን የሚያሳትፉ ክዋኔዎች ይጠብቋታል ውጤታቸው ምን እንደሆነ አይታወቅም። ከዚህ አንጻር በሀገሪቱ ማንኛውም ፖለቲካዊ ሁኔታ ቢፈጠር ጉዳዩ ወደ አብያተ እምነቶች እንዳይሻገርና ከዚህ ቀደም የደረሱ ጥፋቶች ደግሞ እንዳይከሰቱ ቤተ እምነቶች ውስጣዊ አንድነታቸውን ጠብቀው ታሪካዊና ተቋማዊ ኃላፊነታቸውን እንዴት መወጣት አለባቸው በሚል መነሻ ሀሳብ ነው ውይይቱን አዘጋጅተን እናንተን እዚህ የጋበዝ ናችሁ ስለተገኛችሁ በጣም እናመሰግናለን። በራሳችሁ አንደበት ለአድማጮቻችን ማንነታችሁን እንድታስተዋውቁ መድረኩን እከፍታለሁኝ። እስቲ በመጀመሪያ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመጡት እንግዳ ራሶትን ያስተዋውቁልን። መምሬ ዳንኤል ሰይፈ ሚካኤል ይባላለሁ። በመንበረ ፓትርያርክ የውጭ ጉዳይ ነው የምሰራው እሺ በጣም አመሰግናለሁኝ። እንግስቲ ወደ ኢትዮጵያ እስልምና ጉዳዮች ምክር ቤት እንግዳይ ልለፍ። እርሶም ራሱትን ያስተዋውቁልን። እሺ ስሜ ሐጂ ከማል ሀሩን እባላለሁ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የስራ አመራር ቦርድ ዋና ጸሐፊ በጣም እናመሰግናለን። በድጋሚ ከአድማጮቻችን የተላኩልንን ጥያቄዎች ከማስቀደሜ በፊት እኔ ባነሳሁት ርዕሰ ሀሳብ ላይ ቤተ እምነቶች ውስጣዊ አንድነታቸውን ጠብቀው ታሪካዊ ና ተቋማዊ ሀላፊነታቸውን እንዴት መወጣት አለባቸው ከሚለው እንነሳ መምህር ሰይፈ ሚካኤል ከእርሶ ልጀምር በመሰረቱ ያው ቤተ እምነት የእምነት ቤት ሲባል በዋናነት ያው አገልግሎቱም ያላቸውም የማንነት መገለጫ ሃይማኖት የሚመሩትም ከፈጣሪ በተሰጠ በሰው ልቦወለድ ፍልስፍና ሳይሆን ከፈጣሪ በተሰጠ ሕግና መመሪያ ነው። ዘመንና ወቅቶች አይለውጧቸውም እነዚህ መመሪያዎች ወይም ደግሞ እዚህ ዓለም የሚከሰቱ የፖለቲካም ይሁን የማህበራዊ አስተሳሰቦች የማይለውጧቸው መመሪያዎች ያሏቸው ተቋማት ሰውን በሁለንተናው በመንፈሳዊውም በስጋዊውም በማህበራዊውም በሁሉም አይነት የሰው ልጅ እንቅስቃሴ ሰውን ከፈጣሪው ጋር እና ሰውን ደግሞ እርስ በራሱ እንዲሁም ከተፈጥሮ ጋር የሚያስተሳስሩ የሃይማኖት እና ከዚህ ዓለም በዚያኛው ዓለም ቀጣይ የሆነ መመሪያ ያላቸው ተቋማት ናቸው። በዋናነት የሚያገለግሉት የፈጣሪን ቃል ለህዝብ በማድረስ የህዝብን ሰላም፣ የህዝብን ሃይማኖታዊ እና ስነ ምግባራዊ አስተሳሰብ በመግራት የሰው ልጅ ለተፈጠረበት ጥንተ ዓላማ ወይም መሰረታዊ ዓላማ እና ለእግዚአብሔር መንግስት ብቁ እንዲሆን ማድረግ ነው። ይሄ ነው ዋናው የሃይማኖት መታወቂያው እና መለያው። ይሄንን ነገር አልፎ ግን በዚህ ዓለም ያሉ ፖለቲካ የሚሆን የኢኮኖሚ ወይም ሌሎች አስተሳሰቦችን በሃይማኖት አስገብቶ ማራመድ ሲጀመር፣ ያው እነዚህ ነገሮች ያሉባቸው ጠባያት ወይም ያልተሟሉ ጎደሎ ጠባያት ወደ ሃይማኖት ይሻገሩና ሃይማኖትን ለሌላ አገልግሎት እንዲውል ያደርጉታል። ስለዚህ ሃይማኖት ይሄንን ከፖለቲካም ይሁን ከማህበራዊ ሰዎች ጥገኝነት አውጥቶ ራሱን ችሎ በራሱ እንዲሄድ የሃይማኖቶች ግዴታና ተልእኮ መሰረታዊውን ድርሻ ይወጣል። ይሄን እንግዲህ ሃይማኖት ይህን ካልሆነ ያው ለብዙ ችግሮች ይጋለጣሉ። ወይም ሃይማኖትን መስለው ሃይማኖትን መሳሪያ አድርገው ህብረተሰብን ለሚያጠቁ የሰው ልጅ አንድነት፣ የሰው ልጅ ሰላም የሚያናጉ ነገሮች ሊፈጠሩ ይችላሉ ማለት ነው። በጣም አመሰግናለሁ። ሰዓታችንን ቶሎ ቶሎ እንድንጠቀምበት አጠር አጠር ያለ መልስ ይሆንልን ና ከእስልምና ጉዳዮች ጠቅላይ ምክር ቤት ሀጂ ከማል ሀሩን፣ እስቲ አሁን በተነሳው ሀሳብ ላይ የእርስዎን ሀሳብ እንስማና እንቀጥላለን ውይይታችንን። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኩል እንግዲህ ወይም እንደ እስልምና ተቋም ያ ተቋም ኃላፊነት የወጣው በምን ሁኔታ ነው ማለት ስንል ሲጀምር እስልምና ያው ሰላምን የሚሰሩት ነው ከስሙ መነሻነት ጀምሮ እና አማኞችን በተለያዩ ደረጃ ከፍ የማድረግ በማህበራዊም፣ በፖለቲካም፣ በኢኮኖሚያዊም የተፈጠርንበትም ዓላማ የሰው ልጅ ሲባል ስምና ሆኖ በሙስሊምነት ሲፈጠር እዚህ ምድር ላይ ሲኖር በስነ ምግባርም በሁሉም ነገር የተሻለ ሆኖ ለሚቀጥለው ዓለም ደግሞ ተገቢውን ዋጋ እንዲያገኝ በእኩልነት፣ በስነ ምግባር በማነስ የሚሰሩ ናቸው። አጠር ባለ መልኩ ይሄን ይመስል ማለት ነው። በጣም አመሰግናለሁ። ወደ አድማጮቻችን ጥያቄዎች ልለፍ። በፌስቡካችን ማስታወቂያ ለቀን ነበር ያንን ተከትሎ በፌስቡክ ላይ አስተያየቶችና ጥያቄዎች መጥተዋል። አብዛኞቹ የግል አስተያየቶችና አንዱ አንዱን የሚወርፍበት ስለሆነ ትተነዋል እና በጣም ጥቂት ጥያቄ መሰል ያገኘናቸውን ወደ እናንተ አምጥተናል። ጥያቄዎቹንም ስናመጣ ቃላቶቹን አስተካክለናል። አንዳንዶቹ እንዳልኩት ዘለፋዎችን የተላበሱ ናቸው። ለአድማጮቻችን ስለማይመጥን እሱን አስቀርተን፣ ሌሎቹም በጥያቄ መልክ የቀረቡትን አምጥተናል እና ሳኢድ ዳውድ የተባሉ ግለሰብ የጠየቁ ጥያቄ አለ በቀጥታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ይመለከታል ኢትዮጵያ ሙስሊም በሀገሩ እንደ መጤ ተደርጎ አረብ ተደርጎ የሚፈረጅበት ለሀገሩ ምንም እንዳልሰራ የሚደሰኮርበት የታሪክ ሊቃውንት እንደሆኑ የሚናገሩ ግለሰቦችም በችግራችሁ ጊዜ ያስጠጋናችሁ የኢትዮጵያውያንን ውለታ አትርሱ ይላሉ ይህ አባባል ደግሞ በክርስትናና እስልምና እምነት ተከታዮች መካከል ተገቢ ያልሆነ ቅሬታን የሚፈጥር ነው። በተለይም ደግሞ ኢትዮጵያ የክርስቲያን ደሴት ናት፣ ኢትዮጵያን እንደ ጨርቅ ቀዶ ሰፍቶ ሀገር ያደረጋት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ነው የሚሉ አባባሎችና ትርክቶች አሉ። ስለዚህ እነዚህ ትክክል ያልሆኑ ትርክቶች ለአገር የሚበጁ አይደሉም የሚል አስተያየት ሰጥተዋል። እስቲ መምህር ዳንኤል ሰይፈ ሚካኤል አስተያየት ነው። በእርግጥ ግን እነዚህ አስተያየቶች የተለያዩ ቦታዎችም የሚባሉ ስለሆኑ ምን ምላሽ አለዎት? እንግዲህ ይሄ ምናልባት እንደ አስተያየት ከተወሰደ ያው እንዲህ አይነት አስተያየት የሚሰጡ ሰዎች ያው የራሳቸው አመለካከትና ያው የራሳቸው ሊያነሷቸው የሚችሏቸው እነሱ ብቻ የሚያውቋቸው መነሻ ያላቸው ሊሆን ይችላል። ታሪክ ግን በዚህ መንገድ አስቀምጧል ወይ፣ የምናውቀው ታሪክ በዚህ መንገድ ተጽፏል ወይ የሚለውን ነገር ነው ማየት ያለብን። እንግዲህ ማን ብሎታል፣ እንዴት ተብሏል፣ የት ተብሏል፣ በየትኛው መዝገብ ተብሏል፣ ይሄ ሁሉ መታየት አለበት። ሁሉ የተባለ ነገር እገሌ ብሎታልና የቤተ ክርስቲያኒቷ አስተሳሰብ ነው ብሎ ማለት አይቻልም። ትልቁ ችግር ብዬ የማየው እኔ የሚናገሩ ሰዎች ማንነትን አንመረምርም። ሰዎች ህዝብን ከህዝብ ጋር ለማጣላት ተቋማትን ከተቋማት ጋር ለማጣላት በጣም አስቸጋሪ ውስብስብ ታሪኮችን በመፍጠር የሕዝብን አንድነት እና መረጋጋት በሰላም አብሮ የመኖር ስቴት ለማጥፋት ብዙ ነገሮች ይደረጋሉ። እንግዲህ ይሄን በጥበብና በብልሃት በዘዴ ለይቶ ማወቅ የአዋቂዎች ግዴታ ነው ብዬ አምናለሁ። በተግባር ግን በተለያዩ እንቅስቃሴዎቻችንም በተግባር የምናየው ኢትዮጵያ ሀገራችን አሁን በምናውቀው ሁኔታ ብዙ የእምነት ተከታዮች በአንድነት የሚኖሩባት በፊትም ቢሆን ደግሞ ክርስቲያኖች እና ሙስሊሞች ተረዳድተው ተደጋግፈው በጋራ የሚኖሩባት፣ ይሄንን በጣም በብዙ ታሪክ ማሳየት እንችላለን። እርግጥ ነው ሃይማኖትን መሰረት አድርገው ደግሞ ከፍተኛ ጥፋቶች ተፈጥረዋል በሀገራችን ታሪክ በተለያዩ ዘመናት ማለት ነው። እነዚያን ነገሮች ለተለያዩ አላማዎች ማዋል ይሄ ብዙ ጥበብ የሚጠይቅ ነው። እና እኔ የምለው ይሄ ታሪክ አይደለም፣ ትክክለኛ ያልሆነ መሰረት የሌለው አስተያየት ነው እንጂ ሀገርን በማልማት ሀገርን በመጠበቅ በዚች ሀገር እድገትና ታሪክ ውስጥ የየራሳቸውን ድርሻ በመወጣት ሁሉም የራሱ በጎ አስተዋጽኦ አለው ብዬ አምናለሁ። በራሴ በኩል በቤተ ክርስቲያኒቱ ታሪክ ደግሞ በታሪክ በዋና ኦፊሻል ታሪኮቿ ውስጥ እንደዚህ አይነት ታሪኮች እኔ አላነበብኩም። በታሪክ አስተምራለሁ። ብዙም ደግሞ ያው እንደ አቅማችን እንጽፋለን፣ ባለን በምናገኘው መረጃ በጥንታዊ መዛግብቶቻችን የሚሆን የይፋዊ በሆኑት የቤተ ክርስቲያኒቱ መታወቂያዎች ውስጥ ሙስሊሞች ለዚች ሀገር ምንም አልጠቀሙም ደግሞ ምንም አስተዋጽኦ አላደረጉም ተብሎ የተጻፈ ታሪክ የለም። እሺ፣ በጣም አመሰግናለሁ መምህር ዳንኤል ሰይፈ ሚካኤል። ሀጂ ከማል ሀሩን፣ በእርስዎ በኩል እንደ ተቋም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንዲያለ ትርክት አለ ብላችሁ ታምናላችሁ? ምንድን ነው እቺ ሀገር ያው ሲጀምር ሁሉም ሀይማኖቶች፣ ከውጭ የመጡ ሃይማኖቶች ናቸው። ይህ ቅደም ተከተል ጉዳይ ካልሆነ በስተቀር ለሁሉም እንግዳ ተቀባይ የሆነች ሀገር ነች ማለት ነው። ከዚህ አንፃር ስንመለከተው ያው የተሰጠው አስተያየት የክርስቲያን ደሴት ተብሎ አንዳንድ አማኞች ውስጥ ያለው አስተሳሰብ ለረጅም ጊዜ ሲነገር የነበረ ቢሆንም እንደ ተቋም እስካሁን ድረስ ተጋግዘው ወይም ተሳስረው የሀገርን እንትን በመጠበቅ የኖሩ ናቸው። ምናልባት አዲስቷ ኢትዮጵያ ከድሮዋ ጋራ ማነጻጸር ያልቻሉና የድሮዋን ኢትዮጵያ ማለም የሚችሉ ሰዎች የማይሳካ ስለሆነ የጋራ እንደሆነች ሊሰመርበት የሚገባ ነው። ይሄ ማለት እንግዲህ በሃይማኖት ተቋማት ደረጃ በኢትዮጵያ እንኳን የታወቁ ሰባት የሃይማኖት ተቋማት ናቸው ያሉት። ይሄ ኦርቶዶክሱንም ጨምሮ ሙስሊሙንም ጨምሮ ማለት ነው። ሌሎቹ ደግሞ አምስት አሉ ማለት ነው። እነዚህ የመኖርም መብት የጋራ ኃላፊነት የጋራ መብት ያለባቸው እንደሆነ ማወቅ መቻል አለብን ማለት ነው። ከዚህ አንጻር የሃይማኖት መሪዎች ከፍተኛ ኃላፊነት ይጠበቅባቸዋል። እነዚህን ነገሮች ለማስተካከል ማለት ነው። ምክንያቱም ለረዥም ጊዜ ውስጥ ውስጡን የሚነገሩ የሚደረጉ ነገሮችን አሁን የደረስንበት ደረጃ ውጤቱን እያየ ነው ስለሆነ ነው በጋራ የሃይማኖት አባቶች ከዚህ አንጻር የሚመጡትን እኩል እዚህ ምድር ላይ ያሉ የተፈጠሩ የሚኖሩ ዜግነት ያላቸው በሚከተሉት ሃይማኖት ምክንያት የሌላ ተጽኖ ማያድርባቸው መሆኑን የሃይማኖት አባቶች ኦርቶዶክሱንም ጨምሮ ወጥተው ማስተማር መቻል አለባቸው። እቺ ሀገር የጋራ እንደሆነች ማስተማር አለባቸው። ይሄ መሰረታዊ የአቲትዩድ ለውጥ ወይም የአመለካከት ለውጥ መሰረት ይኖርበታል ማለት ነው። ስለዚህ ከዚህ በፊት የነበሩት የሃይማኖት መሪዎች ወይም የአገር መሪዎች በብዛት እንግዲህ ያው ከፍተኛ በታሪክም የምንመለከተው የኦርቶዶክስ አገር መሪዎች በብዛት ከሃይማኖቱ ጋራ ጋራ ሲንቀሳቀሱ ስለነበረ ተጽዕኖዎች ነበሩ። ይሄ ግልጽ ነገሮች ናቸው። እነዛ በሂደት ግን እየተቀየሩ መጥተው እዚህ ደረጃ ላይ ደርሰናል። ስለዚህ አሁን በሀያ አንደኛው ክፍለ ዘመን በምን አይነት ሁኔታ ማሰብ መቻል አለብን የሚለውን የጋራ ኃላፊነት አለብን። ሀይማኖት የግል ነው፣ ሀገር የጋራ ነው። ከዚህ አንጻር በሁላችንም በየትኛውም ቦታ የምንኖር ሰዎች በዚህ ሁኔታ መታየትና መተጋገዝ መረዳዳት ሊኖርብን የግድ ነው የሚለው ማለት ነው። ሀጂ ከማል፣ እንግዲህ አስተያየቱን ለመምህር ዳንኤል ከማሳለፌ በፊት አንዲት የማጥሪያ ጥያቄ ልጠይቅና ተጽዕኖች የነበሩበት ጊዜ ነበር ያሉትን ሀሳብ እስቲ ግልጽ ያርጉት። መቼ እንዴት ነው የነበረው? መምህር ዳንኤል ምላሽ እንዲሰጡበት ለማድረግ ተጽዕኖዎቹ ወይ ከዚህ በፊት የነበረው እንዳልኩት የታሪክ ዘጋቢዎችም ከአንድ ወገን ብቻ የነበሩ ስለነበረ በወቅቱ የሃይማኖት መሪዎች የእኩልነትን እንትን መስበክ ያልቻሉበት ወይም ከሀገር መሪዎች ጋራ በአጤዎቹ ጊዜ የነበረ ጉዳይ ስለነበረ ያ ከፍተኛ ተጽዕኖ አለ። ምክንያቱም ምልክቶቹ ምንድን ናቸው የመማር የመነገድ የተለያዩ ነገሮች እድሎች አልነበሩም በዛ ጊዜ ስለዚህ በእነዚህ ጊዜ ውስጥ የነበሩት በህግም በህገ መንግስትም ደረጃ የተቀመጡና ሙስሊሙን የሚያገሉ ሆነው የነበሩ ናቸው ስለዚህ ከአክሱም ክፍለ ጊዜ ጀምሮ ያለው ያው እስልምናም በዛ ነው የመጣው ከዛ ጊዜ ጀምሮ የነበሩ ተጽዕኖዎች በሙስሊሞቹ ላይ ነበሩ አሁንም የዛ ነጸብራቅ የተወሰኑ ነገሮች አሉ ይሄ በእምነት ተቋሙ ላይ ዳይሬክትሊ ባይሆንም ይህንን በሚያራምዱ ግለሰቦች የተወሰኑ ነገሮች ማስተካከያዎች እንደሚደረግ ሙሉነት ይኖረኛል ብዬ አስባለሁ። ይሄ ነው መነሻው ብዬ ነው። መምህር ዳንኤል ሰይፈ ሚካኤል በሀጂ ከማል ሀሩን ምላሽ ላይ አስተያየት አሉት። ምናልባት ቀጥታ በሀጂ ላይ ላይሆን ይችላል መልሱ። እንዲሁ አጠቃላይ የሆነ ያው ተጽዕኖዎች ነበሩ፣ በአጼ ዎቹ ዘመን ተጽዕኖዎች ነበሩ፣ የዛ የቀረ ጉዳይ ደግሞ አሁን ይታያል የሚል አስተያየት አንስተዋል። እንዳሉት እንደ ተቋም አይደለም ግን ደግሞ ይህንን እምነት በሚያራምዱ ሰዎች እሱ አለ ያሉትን ሀሳብ ማለት ነው። እንግዲህ ክርስትና ወደ ኢትዮጵያ የገባው በሰላሳ አራት አመተ ምህረት ጀምሮ እንደሆነ ያው በቅዱሳት መጽሐፍትም በታሪክም ይታወቃል። በኋላ ግን በሂደት ይሄ ሃይማኖት የመንግስት ሃይማኖት ሆኗል። ይሄ በብዙ ነገር ከዓለም አቀፍ ታሪክ አንጻር ልናየው የምንችል ነው። እንግዲህ የተወሰኑ ነገሮችን እንደው ጨረፍ ጨረፍ ለማድረግ ለምሳሌ በግሪኮሮማን ዘመን በሚባለው የግሪክ ሮም ዘመን በሚባለው ወቅት ክርስትና ነጻነት አልነበረውም። ገና ክርስትና እንደተመሰረተ የታወጀበት ክርስቲያን መሆን ወንጀል ነው የሚል ነው ይሄ የሆነው ያ ሀገር ይከተለው ከነበረው የሃይማኖት እና የፖለቲካ መመሪያ አንጻር ነው። ይሄ ክርስትናን እንደ ወንጀል የማየት ሁኔታ በሮማ ግዛት ውስጥ ማለት ነው እንግዲህ አሁን ሮም ግሪክ ብለን ከምናውቃቸው ቦታዎች እስከ ፋርስ እስከ ቱርክ አሁን ቱርክ የምንለውን ሰሜን አፍሪካን ጨምሮ መካከለኛ ምስራቅን ያጠቃለለ መመሪያ ነው ይሄ እና ይሄ ለሶስት መቶ አመት እስከ ሶስት መቶ አስራ አምስት ደ ኤሪክቶክ ሜልማን የሚባለው የሃይማኖት ነጻነትን እስካወጀበት ጊዜ ድረስ ይሄ ጭቆናና ተጽዕኖ፣ ክርስቲያን ሆኖ መገኘት በሳት የሚያቃጥል በጣም ብዙ መከራ የሚያደርስ ነበር። በኋላ ክርስትና ነጻነት አግኝቶ በኋላ ደግሞ በዚሁ በአራተኛው ክፍለ ዘመን አጋማሽ የሮም መንግስት መታወቂያ ሆነ። በዚያ ወቅት ነው እንግዲህ የምናያቸው። አሁን ደግሞ ወደ እስልምና ሃይማኖትም ስንመጣ አሁንም አሁን ባለንበት ዘመንም እንኳን አንዳንድ ሀገሮች አሉ፣ ክርስቲያን መሆን የማይቻልባቸው ሀገሮች አሉ፣ ጭራሹን በሀገሮቻቸው መመሪያ ባላቸው የፖለቲካ ድንበር ውስጥ ክርስቲያን መሆን ማይቻልባቸው ሀገሮች እና ክርስቲያን መሆን የሚያስቀጣባቸው መመሪያዎች ያሏቸው ሀገሮች አሉ። የዚያን ያህል አይክፋ እንጂ በእኛም ሀገር ሌላ ሃይማኖት መከተል ምንም ችግር ባይኖርበትም ሀገሪቱ ውስጥ የክርስቲያን መንግስት ተብሎ የሚታወቅበት ወቅት እንዳለ ግልጽ ነው። ምንም የሚደበቅ የሚሸሸግ ነገር አይደለም። ያንን በማየት በርካታ የውጭ ጸሐፊዎች በተለያዩ ወቅቶች ህዝቡ ውስጥ ሁሉም ህዝብ ክርስቲያን ሆኖ ሌላ ሙስሊም የሌለባት ደሴት ለማለት ሳይሆን አብዛኛው የተጻፉ ታሪኮችን ስናይ በአብዛኛው ዙሪያውን በርከት ያሉ የእስልምና መንግስታት ወይም ስርአታቸውን እስላማዊ መንግስት የሚሉ መንግስታት ያሉበት ሀገር መካከል ክርስቲያናዊ መንግስት ያለባት ሀገር ናት ብለው ብዙ ሰው የኛ ኢትዮጵያውያን ብቻ አይደሉም፣ የአውሮፓም የምስራቁ ዓለም ታሪክ ጸሐፊዎችም ጽፈዋል። ይሄን ደግሞ ያው በራሱ በነበረው በዘመኑ ታሪክ ነው መረዳት ያለብን። ይሄ ማለት ምን ማለት እውነታው ምንድን ነው የሚለውንም ማየት አለብን። ልክ ነው። እስከ ቀዳማዊ ኃይለስላሴ ድረስ የኢትዮጵያ ኦፊሻል የሆነ የሀገሪቱ የመንግስት እምነት ክርስትና ነው ብለው በሕገ መንግስታቸውም በተለያዩ ነገሮችም የተቀመጠ ነገር ነው። ግን ይሄንን አሁን በዚህ ዘመን ሆነን ያንን ዘመን ስንወቅስ የራሱ የሆነ ችግር አለው። ብዙ የአስተሳሰብና የአመለካከት ጉዳዮች ሚዛኖችን ያስገምታል ብዬ ገምታለሁ። እና ግን ያ አስተሳሰብ አሁን ምን ተጽዕኖ አምጥቷል የሚለውን ነገር እንደ ቤተክርስቲያን እንደ ተቋም ስናየውና እንደየግለሰቡ እንደየተለያዩ ሰዎች ወይም ፀሐፊዎች ሁኔታ ስናየው የተለያየ ነው። የኢትዮጵያ ቤተክርስቲያን በዚች ሀገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመንግስት ሃይማኖት ሆና ስታወቅበት እንጂ ቤተክርስቲያኒቱ የአንድ ሀገር ሃይማኖት ነኝ ብላ ምን አታውቅም። ቤተክርስቲያን ዓለም አቀፋዊት ናት በፖለቲካዊ እና በባህል ድንበር የምትወሰን በቋንቋ ድንበር የምትወሰን አይደለችም በባህሪዋ በዶግማዋም በቀኖናዋ መምህር ዳንኤል አሁን ይሄ አስተሳሰብ አለ ወይ ይሄ አስተሳሰብ አሁን ተጽዕኖ እያሳረፈ ነው ወይ ይሄ አስተሳሰብ ተጽዕኖ እያሳረፈ ከሆነ ምንድን ነው መፍትሄው የሚለውን አጠር አድርገው ይግለጹልን እንግዲህ በዚህ አስተሳሰብ ይሄ ሀገርንና ሃይማኖትን የማገናኘት አስተሳሰብ የፖለቲካ አስተሳሰብ ነው የሃይማኖት አስተሳሰብ አይደለም። ድሮም የቤተ ክርስቲያኒቱ አስተሳሰብ አይደለም። በክርስትና በቴዎሎጂ ስናየው ማለት ነው። ግን የክርስቲያን መንግስት ነበረ ኢትዮጵያ ውስጥ ራሱን ክርስቲያናዊ መንግስት ብሎ በህገ መንግስቱም በስርአቱም ያስቀመጠ መንግስት ነበር። አሁን ያ መንግስት የለም። ክርስቲያናዊ መንግስት የሚባል የለም። ግን ክርስቲያን ህዝብ ግን አለ። እስልምናን የሚከተል ብዙ ህዝብ እንዳለ፣ ክርስትናን የሚከተል ብዙ ህዝብ አለ። እነዚህን ለያይቶ ማየት ያስፈልጋል ነው ያንኛውን ወደዚህ ማንጸባረቅ ተገቢ አይደለም። የዚያን ጊዜውን አስተሳሰብ አሁን ባለው እኔ ተጽኗለሁ ብዬ አላምንም፣ ይሄ አስተሳሰብ ማለት ነው። ሀጂ ከማል በዚህ ላይ አስተያየት ካሎት አስተያየት ልቀበልና ወደ ሌላ ጥያቄ ልለፍ። ምንድን ነው እቺን ሀገር እንግዲህ በጋራ በሁሉም በኩል የውጭ ወራሪዎች የሚሆኑ ከየትኛውም ሞገን ከአፋርም የሚሆን ከሶማሌ በኩል የሚሆን ከሰሜኑም በኩል እንደዛ ይሁን በብዛት ከአድዋም ጋር የተያያዙን በርካታ ምዕመናኖች በተለይ በሙስሊሙ ሳይድ ለዚህ ህዝብ ሳክሪፋይስ ያደረጉ ናቸው። እስካሁንም ድረስ በዚህ ሁኔታ ነው ያለው። ስለዚህ ተጽዕኖቹ አሉ። መሬት ላይ ወረድ ብለን የምንመለከታቸው ነገሮች እነዚህ ናቸው። ምናልባት ተቋሙ ውስጥ ያልታዩ ነገሮች፣ ወርደው ያላዩቸው ነገሮች ሊኖሩ ይችላሉ። ግን ወይ አውቀው ዝም የሚሏቸውም ግለሰቦች በግለሰብ ደረጃም ሊኖሩ ይችላሉ። ታች ላይ ግን አሁን የዘራነውን ነው እያጨድን ያለነውና በርካታ ቅስቀሳዎች በየቦታው የሚደረጉ አሉ። ስለዚህ እነዚህም የመከልከል የማስተማር ወደ አንድ አቅጣጫ የመውሰድ የሁሉም የሃይማኖት አባቶች ኃላፊነት ነው። ይቺ ሀገር የጋራ ነች። ያቺ የቆየች የተበላሸች ኢትዮጵያ ዛሬ የለችም። ተጋግዘን፣ ተከባብረን፣ ሁላችንም እኩል ሆነን የወደፊት አቅጣጫዎችን የተሻለ የምናደርግበትን አማኙን በተሻለ ሁኔታ ተረዳድተው እንዲኖሩ የምናደርግበት በአዲሷ ኢትዮጵያ ውስጥ መሆን ስላለበት እቺ ሀገር የጋራ እንደሆነች እንደገና ወርደው ማስተማር ይኖርብናል። ሁሉም የሃይማኖት ተቋማት ይሄ መታወቅ መቻል አለበት። ለምንድን ነው ይህንን የምለው? መሬት ላይ ያለው ነገር አሁን ከምንለው ሪያሊቲ በጣም የተለየ ነው ማለት ነው። ስለዚህ ምናልባት በተለያዩ የአጼው ክፍለ ዘመኖች የነበሩ አመራሮች ከፍተኛ የሆነ ተጽዕኖች በሙስሊሞቹ ላይ ነበር። አንድ ሙስሊም እኮ ከአራተኛ ክፍል በላይ እንዳይማር እኮ በህግ ተደንግቦ እኮ የተቀመጠ ነገር ነው። አባቴ ከአራተኛ ክፍል በላይ እንዳይማር እኮ የመንግስት ሰራተኛ ነው በዛ እንዲቆም የተደረገ ነው። ኦፊሻል የማቀው ነገር ማለት ነው። እንግዲህ ሀጂ ከማል እስቲል አቋርጦትና ሀጂ ከማል አሁን መምህር ዳንኤል ሰይፋ ሚካኤልም ሲናገሩ እንደሰማሁት እንግዲህ በነበረው በዘመኑ ላይ ተጽዕኖዎች አልነበሩ ማለት አይቻልም አሉ። አሁን የምንጠቅሳቸው ጊዜዎች በጣም ሩቅ ናቸው። አሁን ላይ ደርሰናል አደል? አሁን ሌላ ዘመን ላይ ናን ያለ ነው። አሁን ያለውን እንው አሁን ያሉት መሬት ላይ ያሉት የተራራቁ ሀቆች አሉ። ያሉት አሁን ያሉት ተጽዕኖዎች ምንድን ናቸው? እስቲ አንድ ሁለት ይበሉና ይንገሩን። አሁን ያሉ ተጽዕኖዎች ምንድን ናቸው? ተጽዕኖዎቹ አንደኛ የ በስራ በስራ ደረጃ እንኳን በፌደራል ደረጃ እንመልከተው የተወሰነ ለውጦች ይኖራሉ ብዬ ብገምትም፣ ክልሎች ላይ ከፍተኛ ተጽዕኖዎች አሉ። እስፔሻሊ ወይም አሁን ለምሳሌ አማራ ክልል ብንሄድ ሙስሊሙ በአንድ የመንግስት ተቋም ውስጥ ገብቶ የመስራት እድሉ በጣም የመነመነ ነው። በከፍተኛ ኃላፊነት ደረጃ ማለት ነው። ሌላ ቦታ የመነገድ በፈለገበት እሑድም ይሁን የፈለገበት ጊዜ የመነገድ መብት አለው፣ ራይቶች አሉት። ይሄ የሀገር መብት ወይም ሰብዓዊ መብት ይከበራል አይከበርም የሚለውን ነገር በደንብ ማየትና መፈተሽ የሚያስፈልገን የሚኖሩ ማምለክ መስጊድ ለማግኘት ችግር ነው። የመቃብር ቦታ ለማግኘት ችግር ነው። የመቃብሮች የነበሩት ይታረሳሉ፣ ያስለቅቃሉ። እነዚህ እነዚህ ታሪኩንና እምነቱን ደግሞ የማስተማርና በአግባቡ ለምእመናኑ ለሀገር ዜጋም ማስቀመጥ የእነዚህ እነዚህ ተጽዕኖዎች አሉ። በስኪድ ለመጠየቅ ችግር ነው፣ ለማግኘት ችግር ነው፣ ለመቀበር ችግር ነው። የነበሩት እየፈረሱ ነው። አክሱም ላይ ያለው ችግር የዚሁ ተነጸብራት ነው። ሌሎች ሌሎች ተያያዥ ነገሮች አሉና ተጽዕኖቹ ከፍ ያሉ ናቸው ለማለት ነው። ይሄ ምናልባት ምን ያህል ሊያራምድ ይችላል? ብዙ ሊያራምደን ይችላል፣ ግን ከወዲሁ መስተካከል ያለባቸው berkata ስራዎች ይኖራሉ። ከዚህ አንጻር ለማለት ፈልጌ ነው። እነዚህ የሚደርሱት ተጽዕኖዎች ለርሶ ነው። አሁንም ለእያንዳንዳችሁ የምትመልሱትን ጥያቄ ለመሰንዘር እንዲረዳይ ነው። እንዲማደርገው ና ይሄ ጥያቄ ለእርሶ ነው። እነዚህ ይደርሳሉ ያሏቸው ተጽዕኖዎች ለምሳሌ የመስጊድ ጉዳዮች፣ የመስሪያ ቦታዎች ችግሮች እንዲሁም በአማራ ክልል ያሉት ለምሳሌ አመራር ቦታ ላይ ያሉት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የፈጠረው ችግር ነው ወይስ አገሪቱን የሚያስተዳድረው መንግስት የፈጠረው ችግር ነው ነው ማን ነው? ይሄን ተጽዕኖ በቀጥታ እያደረሰ ያለው ብላችሁ ነው የምታምኑት? አድማጮች፣ ውይይቱ አልተቋጨም። ለዚህ ጥያቄና ለሌሎች ጥያቄዎች የሰጡትን ምላሾች ይዘን በነገው ምሽት ተመልሰን እንመጣለን። ጽዮን ግርማንና እንግዶቻችንን ለጊዜያቸው አመሰግናለሁ። አሁን ሰዓቱ ዘወትር የፕሮግራሙ ተከታታዮች በጉጉት የምትጠባበቁት አዝናኛችሁ ሳምንታዊው የሙዚቃ ቃና ነው። የፕሮግራሙ አዘጋጅና አቅራቢ ደሳሌ መኮንን ነው። የሙዚቃ ቃና አሉላ አመሰግናለሁ፣ የአየር መስመሩን ስለለቀቅልኝ። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራችሁ የሙዚቃ ቃና አድማጮች በያላችሁበት ሳምንታዊ ክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም በአሜሪካን የቢልቦርድ ሰንጠረዥ ላይ ከአንደኛ እስከ አስረኛ ደረጃ የያዙትን ምርጥ ዜማዎች ነው ይዤላችሁ የቀረብኩት። በቀጥታ ብዙ ጊዜ ሳላጠፋ ወደ ሙዚቃዎቹ ነው የሚገባው። በዚህ ሳምንት የአስረኝነትን ደረጃ የያዘው Lose you to love me, it's senor. Yes, Selena Gomez Zeman. You promised the world and I fell for it. I put you first and you adored it. So fast in my forest and you let it burn. Sing off key in my chorus. Cause it wasn't yours. I saw the signs and I ignored it rose-colored glasses are distorted set fire to my purpose and i let it burn you got off in the hurting when it wasn't yours ያደመጥ ነው ሉዚዩ ቱ ላቭ ሚ የተሰኘውን የሰሊና ጎመዘን ዜማ ነው። ሬር ብላ የሰየመችውን አዲስ አልበሟን ባለፈው ሳምንት ታውጥታለች። ከዚሁ ዜማዎቿ ውስጥ እንግዲህ ቀደም ብለን ያደመጥ ነው ሉዚዩ ቱ ላቭ ሚ የተሰኘውን ዜማዋ ነው። ይህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ በዚህ ሳምንት የአስረኝነትን ደረጃ ይዟል። የዘጠነኝነትን ደረጃ ወደ ያያዘው ዜማ ስንሸጋገር ደግሞ ሮክሳን የተሰኘውን የአሪዞና ዘርቫስን ዜማ እናገኛለን። breaks. Roxanne, Roxanne, all she wanna do is party all night, damn, Roxanne. never gonna love me but it's alright, she think I'm a, she think I'm a player, she keep running back though, only cause I pay her, Roxanne, Roxanne. But if I throw this money, she gon' drop. Ay. She don't wait in lines if it's too long. She don't drop the whip unless the roof off Only wanna call when the cash out. Only take the pick when it's up. She from Malibu, Malibu. If you ain't got a foreign, then she laugh at you, Malibu, Malibu. Spending daddy's money with an attitude, Roxanne, Roxanne. Rox Rox Rox Rox Rox all she wanna do is party all night. Boxing. Never gonna love me, but it's alright She think I'm a, she think I'm a player She keep running back though, only cause I paid her Roxanne, Roxanne All she wanna do is party all night In LA, yeah, got no brakes, yeah Living fast, Ricky Bobby, shaking bait, yeah See the chain, yeah, it's a LA, late, yeah Swipe the chase, ooh, now she wanna date, yeah Straight no noble, on the coast, ooh Show only like only like hools. Yeah, snappin' all up on the ground. Now she only in the foreign goin' A hey. Malibu, Malibu. If you ain't got a foreign then she laughs, Malibu, Malibu Spending daddy's money with an ass. የዘጠነኝነትን ደረጃ የያዘውን ሮክሳን የተሰኘውን የአሪዞና ዘርፋስን ዜማ ነበር ያድመጥ ነው። ወደ ስምንተኝነት ደረጃ ስንሸጋገር ደግሞ ጉድ አዝ ሄያል የተሰኘውን የሊዞን ዜማ እናገኛለን። Try if you need advice, let me simplify. ጊዜው ቢኮዝ አይ ላቪዩ ከተሰኘው ሶስተኛ የስቱዲዮ አልበሟ ውስጥ ጉድ አዝ ሄል የተሰኘውን ዜማዋን ነበር ያደመጥ ነው። ይህ ዜማ በዚህ ሳምንት የስምንተኝነትን ደረጃ ይዞላታል። ዳንስ ሞንኪስ የተሰኘው የቶንስ ን አይ ዜማ ደግሞ በዚህ ሳምንት የሰባተኝነትን ደረጃ ይዟል። እናድምጠው። say, say, say. የቤት ስሟ ቶኒ ዋትሰን በመድረክ ስሙ ደግሞ ቶንስ ኤንድ አይ ተብላ የምትጠራውን የታዋቂዋን የአውስትራሊያ ድምፃዊ ዳንስ ሞንኪ የተሰኘውን ዜማዋን ነበር ያደመጥ ነው። ይህ ነጠላ ዜማው በዚህ በያዝነው ሳምንት በቢልቦርድ ሰንጠረዥ ላይ የሰባተኝነትን ደረጃ ይዞላታል። የስድስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ደግሞ ሰማን ዩ ላቭድ የተሰኘውን የሉዊስ ካፐልዲን ዜማ እናገኛለን። This all and nothing really got away, driving me crazy. I need somebody to hear, somebody to know, somebody to have, somebody to hold. It's easy to say, but it's never the same. I guess I kinda let like go way you know all the pain, now the day bleeds into nightfall. To. This old and nothing we've loving go be sleeping without you. No, I need somebody to know somebody to hear, somebody to have just to know how it feels. It's easy to say, but it's never the same. I guess I could not let go way you help me escape know day. Tonight, you know not here to get me through it all. I let my guard down, and then you pull the rug. I was getting kinda used to being. በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል በዚህ ሳምንት የስድስተኝነትን ደረጃ የያዘውን የስኮትሽ ድምፃዊ የሊዩስ ካፓልዲን ዜማ ነበር ያደመጥነው። የዜማው ርዕስ ሰሟን ዩ ላቭድ እየተሰኘ ነው። ወደ አምስተኝነት ደረጃ ወደ ያዘው ዜማ ስንሸጋገር ቴን ታውዘንድ አውርስ የተሰኘውን ሶስት ድምፃውያን በጋራ ዳን ሻይ እና ጀስተን ቢበር የተጫወቱትን ዜማ እናገኛለን። Does it make you dance when you jump with your friends at a party? What's your favorite song? Does it make you smile? Do you think of me when you close your eyes? Tell me what are you dreaming? Everything I wanna know it all. Mm -hmm. I'd spend. ሶስት ታዋቂ ድምፃውያን ዳን ሻይ፣ እና ጀስተን በጋራ የተጫወቱትን ቴን ታውዘንድ ሃውርስ የተሰኘውን ዜማ ነበር ያደመጥ ነው። ሜሞሪስ የተሰኘው የማሩን ፋይፍ ዜማ የአራተኝነትን ደረጃ ይዟል። እነሆ To the ones that we lost on the way, cause the dreams bring back all the memories. And the memories bring back memories, bring back your. There's a time that I remember, When I did not know no pain. When I believed that forever and everything would stay the same. Now my heart feels like December when somebody said, your cause I can't reach out to call you, but I know I will one day. Hey Everybody hurts sometimes, everybody hurts someday. Hey, hey. But everything going be alright, gonna person and say, hey. cheers to the ones that we got, cheers to the wish you were here, but you're not. Cause the dreams bring back all the memories of everything we've been through. Just to the ones that today toast to the ones that we lost on the way cause the drinks bring back all the memories and the memories bring back memories bring back your <speaking in Spanish> memories bring back memories bring back your there's a time that i remember when i never felt so lost I fell out of the a It was too powerful to stop oh, yeah. And my heart feels like an ember And it's lighting up the dark I'll carry these torches for ya And you know I'll never drop Yeah Everybody hurts sometimes Everybody hurts someday yeah. ሜሞሪስ የተሰኘውን የማሩን ፋይፍን ዜማ ነበር ያደመጥ ነው። ሰርክልስ የተሰኘው የፖስት ማሎን ዜማ ደግሞ የሶስተኝነትን ደረጃ ይዟል። i ከሶስቱ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘውን ሰርክልስ የተሰኘውን የፖስት ማሎንን ዜማ ነበር ያደመጥነው። የሁለተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር ደግሞ እያሜ የተሰኘውን የጀስትን ቢበርን ዜማ እናገኛለን። Yeah, you got that yummy, yummy, yummy. kind of smile on my face የተከበራቸው ሙዚቃ ቀን አድማጮች ለዛሬው የተመደበልኝ ሰዓት እየተገባደደ ነው። የምሰናበታችሁ በሳምንቱ ምርጥ አንደኛ ዜማ ይሆናል። የዜማው ርዕስ ዘ ቦክስ የተሰኘው ሲሆን ድምፃዊው ሮዲ ሪች ነው። በዚሁ ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው Busting all the bells out the box. I just hit a leaf with the box. Had to put the stick in the box. Mm. Paw the horse next to you. I'ma get lazy. I got the mojo. Down. Give me five mile water I live down on my son, on my daughter I had the Draco with me, Dwayne Carter A lot of niggas out here playing, they ain't ballin' I done put my whole arm in the rim, Vince you And I an know Poppy get a key for the quarter Shot it down skin, double C's, I bought it Got it, they lookin' like a Leo, she a model I got the P, slip up my whip, ski lift Comin' I'm about to get the key to the seat Patty, like a seat Forget it, I to cope at the lot Turn 12, 12, swat Bustin' all the bells out the box የማጠቃለያ ዜና አላሰማችሁ ጎንደር ላይ በሚከበረው የጥምቀት ክብረ በዓል ወቅት የሽብር ጥቃት ለማድረስ ሲዘጋጁ ነበር ያላቸውን ሁለት ሰዎች መያዙን ብሔራዊ የመረጃና ደህንነት ኤጀንሲ አስታውቋል የተያዙ ተጠርጣሪዎች በሰጡት ቃል ጥቃቱን የማድረስ ተልዕኮ የተሰጣቸው አዲስ አበባ ውስጥ ቤት እንደሚሰጣቸው ቃል ከገባላቸው አካል መሆኑን መናገራቸው ታውቋል የዚያን አሰማሪ አካል ማንነት ኤጀንሲው ለጊዜው በስም ባይጠቅስም ለህዝብ ይፋ እንደሚያደርግ ግን ቃል ገብቷል። የሊቢያን የግጭት ቀውስ ለማስቆምና ወደ እርቅ ለመመለስ መንገድ ይጠርጋል የተባለ ዓለም አቀፍ ጉባኤ ጀርመን ዋና ከተማ በርሊን ውስጥ ነገ ይከፈታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ፣ የእንግሊዝ፣ የፈረንሳይ፣ የጀርመን መሪዎች በዚህ ጉባኤ ላይ ይገኛሉ ተብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮም ይገኛሉ። ሁለቱ ተፋላሚ ወገኖች ዓለም አቀፍ እውቅና ያለው የትሪፖሊ መንግስት ጠቅላይ ሚኒስትር ፋየዝ አልሲራዥ እና አማጺው ጀኔራል ካሊፋ ሃፍታርም እንዲገኙ ተጋብዘዋል። የዩናይትድ ስቴትስን የጦር መሳሪያ ወጪ ንግድ በሃያ ከመቶ ሊያሳድግ የሚችል መመሪያ ከትራምፕ አስተዳደር ትናንት ወጥቷል። መሳሪያዎቹ የነፍስ ወከፍ ጠመንጃና ሽጉጦች ጥይቶችና መለዋወጫዎችን የሚያካትቱ እንደሚሆኑ ተገልጿል። ይህ ከአስር ዓመታት በላይ ለዘለቀ ጊዜ ሲያጨቃጭቅ የቆየ እርምጃ የጦር መሳሪያ ሽያጩን ቁጥጥር ስልጣን ከውጭ ጉዳይ መስሪያ ቤቱ የንግድ ፍቃድ በቀላሉ ማግኘት ወደሚቻልበት ወደ ንግድ ሚኒስቴር እንዲዛወር አድርጓል። የዜናው ሰዓት አበቃ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽት ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ንጉሥ ታምሬ ጋር በዚሁ ተሰናበትኩ። ነገ እሁድ ከምሽት ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመልሳለን። ሰላም፣ ደህና አደሩ።